በመቀሌ የሚካሄዱት የድሮን ጥቃቶች ቀጥለዋል ሲሉ የህወሓት ባለሥልጣናት ከሰሱ። የህወሓት መንግሥት ድሮኖችን በሲቪል ተቋማት ላይ እያነጣጠሩ ነው የሚል ድራማ እያሰራጨ ነው ሲል የኢትዮጵያ መንግሥት ባለሥልጣናት በበኩላቸው ከሰዋል። የኤርትራ ባለሥልጣናት በበኩላቸው ተጠባባቂ ጦርን ከመጥራት ጋር በተያያዘ ከሰሞኑ የሚሰራጩት መረጃዎች የሐሰት ናቸው ሲሉ ወንጅለዋል። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። የንግሥት ኤልሳቤጥ ብሔራዊ የቀብር ሥነ ሥርዓት ተፈጸመ። ሥነ ሥርዓቱን በተመለከተ ከለንደን የተጠናቀረ ዘገባ አለን። ሌሎች ዜናዎችና ወቅታዊ ቅንብሮችም ይዘናል። ሰኞ መስከረም 19 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ። ክብራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ። የቴክኒክ አቀናባሪው ኤልያስ አስማረ ነው። መሐንዲሱ ኔልሰን ሎፔዝ ነው። ከተቀሩ ባልደረቦቻችን እና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከእንግዲህ ወልዴ። ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። በመቀሌ የሚካሄዱ የድሮን ጥቃቶች መቀጠላቸውን የህወሓት ባለስልጣናት እየገለጹ ነው። የህወሀት ከፍተኛ ባለስልጣን ፕሮፌሰር ክንደያ ገብረ ሕይወት ባለፈው ቅዳሜ በመቀለ በሚገኙ የሲቪል መኖሪያ አካባቢዎች ጥቃት መፈጸሙን አስታውቀዋል። በብሪታንያ የኢትዮጵያ አምባሳደር ተፈሪ መለስ በበኩላቸው ህወሀት ሰው አልባ አውሮፕላኖችን ድሮኖችን በሲቪል ተቋማት ላይ እያነጣጠሩ ነው የሚል ድራማ እያሰራጨ ነው ብለዋል። በሌላ ተያያዥ ዜና ኤርትራ በሰሜን ኢትዮጵያው ጦርነት ለመሳተፍ ለተጠባባቂ ወታደሮቿ ጥሪ እያቀረበች መሆኗን የብሪታንያና የካናዳ መንግስታት እንዳሳወቁ ኤኤፍፒ ዘግቧል። የህወሀት ቃል አቀባይ አቶ ጌታቸው ረዳም የኤርትራ መንግስት ስልሳ ዓመት የሞላቸው ተጠባባቂዎችን እየጠራ ነው ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው ተጠባባቂዎችን ከመጥራት ጋር በተያያዘ ከሰሞኑ የሚሰራጩ መረጃዎችን የአሴት ዜና ስለመሆናቸው ገልጸዋል። ኤርትራ በሰሜን ኢትዮጵያ አሉታዊ ሚና የተጫወተች ስለመሆኗ በአውሮፓ ህብረት የቀረባባትን ክስም አስተባብላለች። በእርስ በርስ መካሰሶች የታጀበው የሰሜን ጦርነት አሁንም እንደቀጠለ ነው። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለ ዘገባ በዕለቱ አብይ ርዕስ ይኖረናል። የእንግሊዟ ንግሥት የነበሩት የዳግማዊት ኤልዛቤት የቀብር ሥነ ሥርዓት የዓለም መሪዎችና ነገሥታት በተገኙበት በዌስት ሚኒስትር አቢ ዛሬ ተፈጽሟል። ቀኑ የሐዘን ቢሆንም በከፍተኛና ደማቅ እንዲሁም ንጉሣዊ ሥርዓትና ወግን በተከተለ መንገድ ቀብሩ ተፈጽሟል። የአሜሪካው ፕሬዝደንት ጆ ባይደንን ጨምሮ የአገራት መሪዎች፣ ጠቅላይ ሚኒስትሮችና ነገሥታት በቀብሩ ላይ ታድመዋል። ለሰባ ዓመታት ዙፋን ላይ የቆዩት ንግሥት ኤልዛቤት ያረፉት ከ11 ቀናት በፊት በዘጠና ስድስት ዓመታቸው ነበር። ሌሎቹ ልጆቻቸውን ጨምሮ አዲሱ ንጉሥ ቻርልስ እና ሁለት ልጆቻቸው ዊልያምና ሃሪ አስከሬኑን በእግራቸው በማጀብ ወደ ፍትሃት አዳራሹ አምርተው ከሌሎቹ የቤተሰብ አባላት ጋር ተቀላቅለዋል። የተመለከትነውን ያህል ፍቅር ያገኙ መሪዎች በጣም ጥቂት ናቸው ብለዋል የካንተበሪ ሊቀ ጳጳስ፣ ጀስቲን ዊልቢ ዛሬ ባሰሙት ስብከት። ንግሥቲቱ ብዙ ሰዎችን ያገለገሉት እግዚአብሔርን መሠረት አድርገው እንደነበርም መስክረዋል። አዲሷ የእንግሊዝ ጠቅላይ ሚኒስትርና ና ንግሥቲቱ ከመሞታቸው ሁለት ቀን በፊት ሹመታቸውን ለመቀበል በመኖሪያቸው ያገኟቸው ሊዝ ትረስ ትምህርታዊ ንግግራቸውን ወደ 2000 ለሚገመተው ታዳሚ አሰምተዋል። ከሁለት ደቂቃ የሕሊና ጸሎት በኋላ ንጉሥ ቻርለስ እና ቤተሰባቸው አስከሬኑን አጅበው ወደ ዌሊንግተን አርች ካመሩ በኋላ ግብዐተ መሬቱ ወደሚፈጸምበት ዊንዘር ካስል አምርተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። 6.8 ሪክተር ስኬል የተገመተ የመሬት መንቀጥቀጥ ደቡብ ምስራቅ ታይዋንን ከመታ በኋላ የጽዳትና የማገገም ሥራዎች እየተሰሩ መሆናቸው ታውቋል። የመሬት መንቀጥቀጡ የባቡር ተሳቢዎችን ከሃዲዱ ሲያስት፣ የምግብ ሸቀጥ መሸጫ ሱቅ ተደርምሷል። በአደጋው አንድ ሰው ሲሞት፣ 146 ሌሎች ደግሞ በእሁዱ መንቀጥቀጥ ጉዳት ደርሶባቸዋል። የአየር ትንበያ ቢሮ እንዳለው የእሁዱ መንቀጥቀጥ በተመሳሳይ ቦታ ቅዳሜ ላይ የተከሰተውን ሌላ የመሬት መንቀጥቀጥ ተከትሎ የመጣ ነው። ከነመኪናቸው መኪናቸው ከተሰበረ ድልድይ ላይ ወደ ወንዝ የወደቁ ሶስት ሰዎች ተገኝተው ወደ ሆስፒታል ተወስደዋል። መንቀጥቀጡ እስከ መዲናዋ ታይፔ ተሰምቶ የነበረ ሲሆን ሕንፃዎች ሲንዘፈዘፉ ከዋናው መንቀጥቀጥ ተከትሎ የሚመጣው መርገብገብ ታይዋንን ሲወዘውዝ ብሏል። ታሊባን የመጨረሻውን አሜሪካዊ ታጋች ዛሬ ሰኞ በእስረኛ ልውውጥ ለቃለች። ከሁለት ዓመት በፊት ካቡል ውስጥ ተጠልፎ የነበረውና 60 ዓመት የሚጠጋው መሐንዲስና የባህር ኃይል አባል ማርክ ፍሬሪክስ የተለቀቀው ባሽር ኑርዛይ በተባለ የታሊባን አባልና የአደንዛዥ እጽ አዘዋዋሪ አለቃ ምትክ ነው። አሜሪካና የኔቶ አጋሮቿ በወቅቱ በምዕራቡ ዓለም ይደገፍ ከነበረው የአፍጋን መንግስት ጎን በመቆም የታሊባን አማጽያንን በመፋለም ላይ በነበሩበት ወቅት ነው ፍሬሪክስ ተይዞ የነበረው። ባሺር ኑር ዛይ ሃጂ ባሺር በሚል ተጨማሪ ስም የሚታወቅ ሲሆን በሚሊዮን ዶላር የሚገመት ሄሮይን ወደ አሜሪካ በማስገባቱ ከ17 ዓመታት በፊት ኒውዮርክ ውስጥ ተይዞ የዕድሜ ልክ እስራት ተፈርዶበት ነበር። ባሽር ኑርዛይ ከአደንዛዥ እጽ ሽያጭ በሚያገኘው ገቢ ታሊባንን በገንዘብ ይደግፍ ነበር ተብሏል። የኑርዛይ ጠበቃ ግን ደንበኛቸው የአደንዛዥ እጽ አዘዋዋሪ አለቃ መሆኑን በመካድ የአሜሪካ ባለስልጣናት እንደማይያዝ ነግረው አታለውት እንደያዙትና ክሱም ውድቅ መደረግ እንዳለበት ተናግረዋል። የታሊባን የውጭ ጉዳይ ሚኒስትር አሚር ካን ሙታቂ በመንግስታቸውና በዩናይትድ ስቴትስ መካከል የእስረኛ ልውውጡ የተካሄደው በአፍጋን መዲና በሚገኘው የአየር ማረፊያ መሆኑን ለዜና ሰዎች ተናግረዋል ሲል የቪኦኤው አያዝጉል ከኢስላማባድ ዘግቧል። የውጭ ጉዳይ ሚኒስትሩ አክለው እንዳሉት የእስረኛ ልውውጡ የተካሄደበት ሁኔታ ከዚህ በፊት በአፍጋኒስታን ታሪክ ተደርጎ በማያውቅ ሁኔታ የተፈጸመ ሲሆን በታሊባን እና በአሜሪካ መካከል በተደረገ ረጅም ጊዜ ከወሰደ ድርድር በኋላ የተፈጸመ ነው። በታሊባንና በአሜሪካ መካከል እስካሁን የእስረኞች ልውውጥ ይካሄድ የነበረው ከአፍጋኒስታን ውጭ እንደነበር ሚኒስትሩ አክለው ገልጸዋል። ኑር ዛይ ተጽዕኖ ማድረግ የሚችል የጎሳ መሪ ሲሆን በደቡብ ካንዳሃር አውራጃ የኦፒየም አደንዛዥ እጽ እርሻ ነበረው። የታሊባን መስራችና መሪ የነበረው ሙላ ሙሐመድ ኦማር የቅርብ አጋር እንደነበርም ታውቋል። በመጨረሻም አድማጮች የአሜሪካ ኒውክሌር ጫኝ መርከብ ከደቡብ ኮሪያ ጋር ለሚደረግ ወታደራዊ ልምምድ ቡሳን የተባለችውን የአገሪቱ የወደብ ከተማን በዚህ ሳምንት እንደሚጎበኝ በደቡብ ኮሪያ የአሜሪካ ባህር ኃይል አስታውቋል። ሰሜን ኮሪያ በቅርቡ የኒውክሌር ሙከራ ለማድረግ በዝግጅት ላይ ስለምትገኝ አሜሪካና አጋሮቿ ኃይላቸውን ለማሳየት ያለ መጎብኘት ነው ሲል የቪኦኤው ዊሊያም ጋሎ ከሶል ደቡብ ኮሪያ ዘግቧል። ዩኤስኤስ ሮናልድ ሬገን የተባለችው ኒውክሌር ጫኝ መርከብ አርብ እንደምትደርስ እየተጠበቀ ሲሆን የደቡብ ኮሪያ ባህር ኃይል ባወጣው መግለጫ እንዳለው ሁለቱ ወገኖች የጦር ዝግጁነታቸውን የሚያሳዩበት እንዲሁም አሜሪካና ደቡብ ኮሪያ በትብብሩ ለሰላምና መረጋጋት ያላቸውን ፍላጎት የሚያሳዩበት ነው ብሏል። በቀድሞ የአሜሪካ ፕሬዝደንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጁንግኡን መካከል ውጥረት አይሎ በነበረበት እንደ አውሮፓውያን አቆጣጠር 2017 ወዲህ ሁለቱ ሀገሮች እንዲህ አይነት ትብብር ሲያደርጉ ለመጀመሪያ ጊዜ መሆኑ ታውቋል። አሁን ከአምስት ዓመታት በኋላ ውጥረቱ እንደገና አገርሽቷል። ሁለቱም ወገኖች ወታደራዊ ኃይላቸውን በማሳየት ላይ ናቸው ሲል ዊሊያም ጋሎ በዘገባው አመልክቷል። ሰሜን ኮሪያ ባለፈው አንድ ዓመት ውስጥ ከዚህ በፊት ከነበረው ጋር ሲነጻጸር ከፍተኛ ቁጥር ያለው የኒውክሌር ሙከራ ያደረገች ሲሆን የአሜሪካና የደቡብ ኮሪያ ባለሥልጣናት እንደሚሉት ሰባተኛውን ሙከራ ለማድረግ በዝግጅት ላይ ነች። የኒውክሌር ፕሮግራማቸውን እንደማይተዉና በድርድር ወቅት እንደ ማስፈራሪያ እንደሚጠቀሙበት የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሳምንት ተናግረዋል። ሰሜን ኮሪያ በተጨማሪም ከጠላቶቿ ጥቃት ቢደርስባት ወዲያውኑ በኒውክሌር ኃይል ምላሽ እንደምትሰጥ የሚደነግግ ሕግ አውጥታለች። አሜሪካና ደቡብ ኮሪያ ይህን ሕግ አውግዘው ከሰሜን ኮሪያ ለሚመጣ የኒውክሌር ጥቃት ከባድና ወሳኝ ያሉትን መልስ እንደሚሰጡ ስተዋል። ደቡብ ኮሪያ የራሷ የኒውክሌር ኃይል የላትም። የኒውክሌር የጃንጥላ ከለላ ብለው አሜሪካኖቹ በሚጠሩት ፕሮግራም ታቅፋለች። አሜሪካ በደቡብ ኮሪያ 28500 ወታደሮች አሏት። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ ያለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 192015 ዓም የምሽቱ አስተናጋጅ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ቆንጅታየ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያውናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ዋከር ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ቆየት ብሎ ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። ስሜ አዲስ ወት አብዲሳ ይባላል። የምማረው አምቦ ፕሪፓራቶሪ ትምህርት ቤት ነው። ዛሬ ትምህርት ተጀምሯል በጥሩ ሁኔታ ደስ የሚለው በዚህ አመት አሪፍ እንደሚሆን ትምህርት እመኛለሁ። ብረታ አሜሪካ ሀገር ማኝ በረታ ሰደርካ ለመፋ አምቦ ፕራፓቶሪ ተማሪ ያለፈው አመት ፈተና የወሰደ 616 ነው ያመጣው ከ700 አኩርቶናል። አሁን ደግሞ ያሉት ከዛ በላይ እንዲያመጡ የተሰራ ነው። ከቢሮ የተወከለ ሰው ባለ አስተማሪዎች ባሉበት ችቦ በማብራት የ2015ን የትምህርት ዘመን በቆንጆ ሁኔታ ጀምረናል። በኢትዮጵያ ትምህርት ቤቶች ተከፍተዋል። የአምቦ መሰናዶ ተማሪዎችን ከተማሪዎቹ አንዷን ቀደም ብላችሁ ሰምታችኋል። የትምህርት ቤቱ ዲሬክተር አቶ ሰይፉ ጋዲሳ ናቸው በመጨረሻ የሰማችኋቸው። በሁለተኛው አጋማሽ ሙሉ ዝርዝሩ ይቀርባል። ሌሎችም ዘገባዎች አሉን። አሁን የዕለቱን አቢይ ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው ዘገባ ነው። በመቀሌ የሚካሄዱ የድሮን ጥቃቶች ቀጥለዋል ሲሉ የህወሓት ባለስልጣናት ከሰሱ። የህወሓት ከፍተኛ ባለስልጣን ፕሮፌሰር ክንዳያ ገብረ ህይወት ባለፈው ቅዳሜ በመቀሌ በሚገኙ የሲቪል መኖሪያ ቤቶች አካባቢዎች ጥቃት ተፈጽመዋል ሲሉ የፌዴራሉ መንግስት ከሰዋል። በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ በበኩላቸው ህወሓት መንግስት ድሮኖችን በሲቪል ተቋማት ላይ እያነጣጠረ ነው የሚል ድራማ እያሰራጩ ነው ሲሉ ወንጅለዋል። በሌላ ተያያዥ ዜና ኤርትራ በሰሜን ኢትዮጵያው ጦርነት ለመሳተፍ ለተጠባባቂ ወታደሮቿ ጥሪ እያቀረበች መሆኗን የብሪታንያና የካናዳ መንግስታት እንዳሳወቁ ኤፍፒ ዘግቧል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው ተጠባባቂዎችን ከመጥራት ጋር በተያያዘ ከሰሞኑ የሚሰራጩት መረጃዎችን የሐሰት ዜና ናቸው ብለዋል። ኤርትራ በሰሜን ኢትዮጵያ አሉታዊ ሚና እየተጫወተች ስለመሆኗ በአውሮፓ ህብረት የቀረበባትንም ክስ አስተባብላለች። እንደገና ያገረሸው የሰሜን ኢትዮጵያው ጦርነት እልባት ሳያገኝ መቀጠሉ ነው። کنید عبادت زرزنی زوال. ነሐሴ 18 2014 ዓ ም ዳግም የተቀሰቀሰው የሰሜን ኢትዮጵያው ጦርነት እልባት ሳያገኝ የቀጠለ ሲሆን ከጦርነቱ ጋር በተያያዘ የሚቀርቡ ውንጀላዎችም ቀጥለዋል። የህወሓት ከፍተኛ ባለስልጣን የሆኑት ፕሮፌሰር ክንደያ ገብረ ህይወት በትግራይ በሚገኙ የሲቪል መኖሪያ አካባቢዎች የሚፈጸመው የቦምብ ጥቃት ቀጥሏል በማለት የፌዴራሉን መንግስት ከሰዋል። ፕሮፌሰር ክንደያ ቅዳሜ ዕለት በትዊተር ገጻቸው ባሰፈሩት ጽሁፍ ዛሬ ጠዋት በመቀሌ ሆስፒታልና በካትሪን ሐምሊን የፌስቱላ ሆስፒታል አካባቢ ሌላ የሰው አልባ አውሮፕላን ወይም የድሮን ጥቃት ተፈጽሟል ብለዋል። ስለደረሰው ጉዳት ግን ምንም የጠቀሱት ነገር የለም። የኢትዮጵያ መንግስት በበኩሉ አሁንም በህወሀት ለሚቀርቡ ተደጋጋሚ ውንጀላዎች ምላሽ ከመስጠት እንደተቆጠበ ነው። ይሁን እንጂ ከዚህ ቀደም ለሚቀርቡ መሰል የድሮን ጥቃት ውንጀላዎች በሰጠው ምላሽ አየር ኃይሉ ወታደራዊ ቦታዎችን ብቻ ኢላማ ያደረገ ጥቃት እንደሚፈጽም በመግለጽ አስተባብሏል። በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ በትዊተር ገጻቸው በሰጡት ምላሽ ደግሞ ህወሀት የመንግስት ሰዋል በአውሮፕላኖች በሲቪል ተቋማት ላይ እያነጣጠሩ ነው የሚል ድራማ እያሰራጨ ነው ብለዋል። አምባሳደሩ ትናንት እሁድ በትዊተራቸው ህወሀት ከፈጸመው የሰብአዊ እርዳታና የነዳጅ ስርቆት እንዲሁም በአማራና በአፋር ክልሎች ካደረሰው የሰብአዊ ቀውስና ውድመት በላይ ይህ ክሱ ትኩረት ሲስብ ማየት በጣም ያሳዝናል ሲሉም ገልጸዋል። ህወሓት በበኩሉ ከዚህ ቀደም በሰጣቸው ተደጋጋሚ መግለጫዎች የሰብአዊ እርዳታና ነዳጅ ዝርፊያ ፈጽመዋል መባሉን ማስተባበሉ ይታወቃል። በአማራና በአፋር ክልሎች ሰብአዊ ጥቃትና የንብረት ውድመት አድርሷል በሚል የሚቀርብበትን ክስም አይቀበልም። በሌላ ተያያዥ ዜና በሰሜን ኢትዮጵያው ጦርነት ለማሳተፍ ኤርትራ ለተጠባባቂ ኃይሎቿ ጥሪ ማቅረቧን የብሪታንያና የካናዳ መንግስታት ስለማሳወቃቸው የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ በዘገባው የካናዳና የብሪታንያ መንግስታት አርብ አመሻሽ ላይ ለዜጎቻቸው ባወጡት የጉዞ ማሳሰቢያ ኤርትራ ታጣቂዎቿ እንዲዘጋጁ ያቀረበችውን ጥሪ ተከትሎ በሀገሪቱ የሚገኙ ዜጎቻቸው እንቅስቃሴያቸውን እንዲገድቡ ማስጠንቀቃቸውን አመልክቷል። የካናዳ መንግስት ባወጣው ማሳሰቢያ በሰሜን ኢትዮጵያ ለተፈጠረው ግጭት ምላሽ ለመስጠት የኤርትራ ባለስልጣናት ተጠባባቂ ኃይሎችን ለማሰባሰብ አጠቃላይ ጥሪ አቅርበዋል ማለቱ በዘገባው ተካቷል። ኤርትራ ለታጣቂዎቿ ጥሪ ያቀረበችው ረቡዕ ዕለት መሆኑን የጠቀሰው የብሪታንያ መንግስት ደግሞ በዚህ ጊዜ ይበልጥ ንቁ መሆን አለባችሁ በማለት በኤርትራ ለሚገኙ ዜጎቹ መልእክት አስተላልፏል። ኤፍፒ እንደዘገበው የህወሓት ቃል አቀባይ አቶ ጌታቸው ረዳም ኤርትራ 60 ዓመት ለሞላቸው ተጠ ተጠባባቂ ወታደሮቿ ጥሪ እያቀረበች ነው ሲሉ በትዊተር አድራሻቸው ክስ አቅርበዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ከተጠባባቂ ወታደሮች ጥሪ ጋር በተያያዘ የሚቀርቡ መረጃዎች ሐሰት መሆናቸውን የሚገልጽ ማስተባበያ በትዊተራቸው አጋርተዋል። ሚኒስትሩ በትዊተራቸው ያጋሩት ጽሁፍ ኤርትራ ተጠባባቂ ወታደሮቿን መጥራቷን አስመልክቶ ከሰሞኑ የሚሰራጨው መረጃ እንደ ጎርጎሮሳውያኑ በ2018 ከኢትዮጵያ ጋር ያለው ድንበር በተከፈተበት ጊዜ በተነሱ የቆዩ ፎቶ ምራፎች የታጀበ የውሸት ዜና መሆኑን የሚጠቁም ነው። ኤርትራ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በአውሮፓ ህብረት የቀረበባትን ውንጀላ ማስተባብላለች። የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ ባለፈው ሳምንት ባወጡት መግለጫ በሰሜን ኢትዮጵያው ጦርነት አሉታዊ ሚና እየተጫወተች እንደሆነ በመግለጽ ነው ኤርትራን የወነጀሉት። የህብረቱ የውጭ አገልግሎት ቃል አቀባይ የኤርትራ ሚና አሁንም በኢትዮጵያ ሰላም ለማምጣት የሚደረገውን ጥረት ማደናቀፉን ቀጥሏል ማለታቸው ይታወሳል። በቤልጅየም የሚገኘው የኤርትራ ኤምባሲ ውንጀላውን መሰረተ ቢስ ሲል ገልጾታል። ኤምባሲው ባወጣው የመልስ መግለጫ የአውሮፓ ህብረት ህወሀትን ተጎጂ አድርጎ ስሎታል በማለትም ተችቷል። አክሎም ህወሀት የልብ ልብ እንዲሰማው እያደረገ የኢትዮጵያን ግጭት የሚያባብሰው ይህ የተሳሳተ ፖሊሲ መሆኑን መገንዘብ አስፈላጊ ነው ብሏል። የአውሮፓ ህብረቱ መግለጫ የትግራይ ክልል መንግስት በአስቸኳይ ግጭት ለማቆምና በአፍሪካ ህብረት ለሚመራው የሰላም ሂደት ዝግጁ ነኝ ማለቱን አድንቆ በመቀሌ የተፈጸሙ የድሮን ጥቃቶች ግን በኢትዮጵያ የነበረውን በጣም ጥቂት የሰላም ጭላንጭል ዳግም አደጋ ላይ የሚጥሉ ናቸው በማለት የኢትዮጵያን መንግስትም ተችቷል። ይህ የህብረቱ መግለጫ ተቀባይነት እንደሌለው በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጹንም መዘገባችን ይታወሳል። ኤምባሲው ባወጣው መግለጫ በአንድ ወገን ላይ ያነጣጠረ ስም አጥፊ ያለውን የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ መግለጫ እንደማይቀበል አስታውቋል። ህወሀት አፍሪካ ህብረት መራሹን ድርድር እንደሚቀበል ካሳወቀ በኋላ በህብረቱ ለሚመራ ድርድር ዝግጁ መሆኑን ቀድሞ ያሳወቀው የኢትዮጵያ መንግስት አሁንም በአፍሪካ ህብረት ጥላ ስር ለሚደረግ የሰላም ንግግር ቁርጠኛ መሆኑን ከማሳወቅ ባለፈ ለህወሀት መግለጫ እስካሁን ቀጥተኛ ምላሽ አልሰጠም። ህብረቱና የዩናይትድ ስቴትስ መንግስት ለሰላም የሚያደርጉት ጥረት ቢቀጥልም እስካሁን ግን ጦርነቱን ከመካሄድ ሊያስቆመው አልቻለም። በአፍሪካ ህብረት የሚመራው የሰላም ጥረትና ሂደት በሁለቱም አካላት ተቀባይነት ያገኘ ቢሆንም እስካሁን በመሬት ላይ ተጨባጭ ለውጦችን ሲያመጣ ግን አልታየም። ሁለቱም ተፋላሚ ወገኖች ለሰላም ዝግጁ አይደለም፣ ግጭቱንም ቀስቅሷል በሚል አንዳቸው በሌላኛቸው ላይ በሚሰነዝሩት ውንጀላ ውስጥ በርካታ ቀውሶችን እያስከተለ ያለው የሰሜኑ ጦርነት እንደቀጠለ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ነዲ አባተን ለወቅታዊ ዘገባው አመሰግናለሁ። አድማጮች አሁን ወደ መጽሔቱ ርዕስ እንሻገራለን። የትግራይ ተወላጆች የነበሩበት የሰመራ ካምፕ ሙሉ በሙሉ መዘጋቱን ኢሰመኮ አስታወቀ። በአፋር ክልል የትግራይ ተወላጆች ለስምንት ወራት ያህል ተይዘውበት የነበረው የሰመራ ካምፕ ሙሉ በሙሉ መዘጋቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። የአፋር ክልላዊ መንግስት በሰመራ ካምፕ ውስጥ ተይዘው የነበሩት ሰዎች በኮሚሽኑ ምክር ሀሳብ መሰረት እንዲለቀቁ በማድረጉ ኮሚሽኑ እውቅና የሚሰጥ መሆኑንም ምክትል ዋና ኮሚሽነር ራኬብ መለሰ ገልጠዋል ራኬብ መሰለ ገልጠዋል። በዚህ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች ተፈናቃዮችና የፍልሰተኞች መብቶች የስራ ክፍል ተጠባባቂ ዲሬክተር እንጉዳይ መስቀሌ የአፋር ክልላዊ መንግስት ኮሚሽኑን ምክር ሀሳብ ተቀብሎ በመተግበር ረገድ ለሌሎች አርአያ ይሆናል ነው ያሉት። የአፋር ክልላዊ መንግስት በበኩሉ በሰመራ ካምፕ የነበሩትን ሰዎች ወደ መኖሪያቸው የመመለሱ ስራ ቀድሞ በተያያዘ እቅድ መሰረት የተከናወነ እንጂ በኮሚሽኑ ምክር ሀሳብ መሰረት የተፈጸመ አይደለም ብሏል። በክልሉ አጋቲና ካምፕ ውስጥ የሚገኙት 600 ሰዎችም በፍላጎታቸው መሰረት ወደ ትግራይ ለመመለስ እየተሰራ ነው ሲል ክልሉ አስታውቋል። ገብረ ሚካኤል ገብረ መድን ከአዲስ አበባ ተከታዩን አጠናቅሯል። በአፋር ክልል ሰመራ ካምፕ ውስጥ ተይዘው የነበሩት የትግራይ ተወላጆች ከነሐሴ 17 እስከ ነሐሴ 30 ቀን 2014 ዓ ም አብዓላ አካባቢ ወደሚገኘው መኖሪያቸው በመመለሳቸው ካምፑ ሙሉ በሙሉ መዘጋቱን ነው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ያስታወቀው። በኮሚሽኑ መግለጫ የተጠቀሱት የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ የአፋር ክልላዊ መንግሥት በሰመራ ካምፕ ተይዘው የነበሩትን ሰዎች በኮሚሽኑ ምክር ሀሳቦች መሰረት በፍላጎታቸው ወደ መጡባቸው አካባቢዎች እንዲመለሱ ማድረጉን አድንቋል። የአፋር ክልላዊ መንግሥት ለወሰደው እርምጃ ኮሚሽኑ እውቅና እንደሚሰጠውም ገልጿል። በዚህ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የተፈናቃዮችና የፍልሰተኞች መብቶች የስራ ክፍል ተጠባባቂ ዳይሬክተር እንጉዳይ መስቀሌ ኮሚሽኑ በሰኔ ወር በአፋር ክልል በሰመራና አጋቲና ካምፖች ውስጥ የነበሩትን ትግራይ ተወላጆች አያያዝን በተመለከተ መግለጫ አውጥቶ እንደነበረ አውስተዋል። ኮሚሽኑ ሰኔ ላይ ባወጣው መግለጫ መሰረት በአፋጣኝ እኚህ ሰዎች እንዲለቀቁ ማጣራት ተደርጎ ማለት ነው። እንዲሁም ደግሞ በቂ የሰብአዊ ድጋፍ፣ በተለይ ደግሞ ጤና አገልግሎትን ጨምሮ ምግብ ነክና የምግብ ድጋፎች እንዲቀርቡ አስተያየት ሰጥቷል፣ ወይም ምክር ሀሳብ ሰጥቷል። የአፋር ክልላዊ መንግስት በጊዜው የተሰጠውን ምክረ ሐሳብ ተግባራዊ በማድረግ በሰመራ ካምፕ የነበሩትን የትግራይ ተወላጆች ወደ መኖሪያ አካባቢያቸው በመመለሱ ለሌሎችም አርአያ ይሆናል ብለዋል። እንደ አፋር ክልል መንግስት ሁሉ ሌሎችን የክልል መንግስታት ለኮሚሽኑ የምክረ ሐሳቦች መፈጸም እያደረጓቸው ያለውን ፍቃደኝነት እንዲሁም ይሁንታ እንዲሁም ትብብር እንደሚቀጥሉ በማመን የአፋር ክልል ለሌሎችም ተምሳሌት ሊሆን የሚችል በመሆኑ በዚሁ የቃለ ምልልስ እንዳገም መግለጽ እፈልጋለሁ። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን በበኩላቸው በሰመራ ካምፕ የነበሩትን ሰዎች ወደ መኖሪያቸው የመመለሱ ስራ ቀድሞ በተያዘ እቅድ መሰረት የተከናወነ እንጂ በኮሚሽኑ ምክረ ሀሳብ መሰረት የተፈጸመ አይደለም ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን አሁን አፈርን አፕሪሺየት ያደረገበት ሪፖርት ካለው ያንን በበጎ ዓይን አየዋለሁ። ነገር ግን እነሱ በሰጡት ምክር ሀሳብ ሳይሆን የክልሉ መንግስት እና ህዝብ ከመጀመሪያው በእቅዳችን መሰረት ተባባሪ አካላቶችን በማስተባበር ወደ ቀያቸው እንዲመለሱ ተደርገዋል። ሰዎቹ ወደ መኖሪያ አካባቢያቸው ከመመለሳቸው በፊትም ለደህንነታቸው ሲባል ከሚመለከታቸው የሀገር ሽማግሌዎችና ከባለ ድርሻ አካላት ጋር ሰፊ ውይይት እንዲካሄድ መደረጉን አቶ መሐመድ ጠቅሷል። ሰፊ የሆነ የማህበረሰብ ደረጃ ውይይቶች፣ የእርቅ ስነ ስርዓቶች እና የነበሩ አንዳንድ ብዥታዎችን በማስወገድ ረገድ የክልሉ መንግስት ከፍተኛ ሚና ተጫውተዋል። የሀገር ሽማግሌዎች ከአፈር በኩልም ከትግርኛ የሚናገሩ ወንድሞቻችን በኩልም ሰፊ ትብብርና እንቅስቃሴ ተደርገው እርቅ እንዲወርድ ማህበረሰቡ ደግሞ ወደ ቀያቸው ቢመለሱ ምንም አይነት የጉዳት እንደማይደርስባቸው ከተረጋገጠ በኋላ በእነሱ ክብር በጠበቀ ፍላጎታቸው በአሟላ መልኩ እንዲመለሱ ተደርገዋል። ይሄ ትልቅ ስኬት ነው። እርዳታን ደግሞ እዚህ ያገኙ የነበሩትን እርዳታ ወደ በዓላት ተወስደው እዛው እንድከፋፍላቸው ተደርገዋል። በአጋቲና የመጠለያ ካምፕ ውስጥ የሚገኙት ስድስት መቶ የትግራይ ተወላጆች ደግሞ ፍላጎታቸው ወደ ትግራይ ክልል መመለስ እንደሆነ ቢገልጹም ዳግም በተቀሰቀሰው ጦርነት ምክንያት ይህን ለማስፈጸም አስቸጋሪ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን በመግለጫው አመልክቷል። ሰዎቹን ወደ ትግራይ የመመለሱ ጥረት ግን አሁንም እንደቀጠለ መሆኑን አቶ መሐመድ ሁሴን ለአሜሪካ ድምፅ ገልጿል። ትግራይ ለመመለስ አስቻይ ሁኔታዎች ብዙ የሉም። ነገር ግን ይህንን ኃላፊነት ለዩኤን ኦቻም፣ ለዩኤንኤችሲአር እና ሌሎች የሚመለከተው አካል አሰጥተን መቀሌ ያለውን ኦቻ መቀሌ ያለውን ዩኤንኤችሲአር እና በዛ በኩል ያለውን የትግራይ አመራሮችን ደግሞ በማገኘት እነዚያዎች ወደዛ ይቀበላሉ አይቀበል የሚል በዩኤን በኩል እየተሰራበት ያለበት ሁኔታ አለ። ስለዚህ ምንጊዜም ያንን ሁኔታ ሲመቻች ከእኛ በኩል አስፈላጊውን አመራሪና አስፈላጊውን ትብብር የምናደርግ መሆኑን ለመግለጽ ነው። ከሰመራ ካምፕ ከተሸኙትም ሆነ እስካሁን በአጋቲና ካምፕ ውስጥ ካሉት ሰዎች አስተያየት ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰኔ 22 ቀን 2014 ባወጣው መግለጫ ወደ 9000 የሚጠጉ የትግራይ ተወላጆች በታህሳስ ወር 2014 በጸጥታ ኃይሎች ለደህንነታቸው ጥበቃና በወንጀል ጥርጣሬ የሚፈለጉ ሰዎችን ለመለየት በሚል ምክንያት ከሦስት የአፋር ክልል ወረዳዎች ታፍሰው መወሰዳቸውን አስታውቋል። ከዛ በኋላም በሰመራና በአጋቲና ካምፖች ውስጥ እንዲቆዩ መደረጋቸውን አመልክቷል። በመግለጫው የተጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ በአፋር ክልል በሰመራና አጋቲና ካምፖች ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ሕገወጥና የዘፈቀደ እስር በመሆኑ በአፋጣኝ ሊለቀቁ ይገባል ብለው ነበር። በካምፖቹ ውስጥ ለስምንት ወራት ተይዘው የቆዩት የትግራይ ተወላጆች ራሳቸውን እንደ እስረኛ ሲቆጥሩ የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን ግን ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው ከነበሩበት ሰብስበን ያመጣናቸውም ለድህንነታቸው ስንል ነው የሚያስፈልጋቸውን አገልግሎት እየሰጠንም አደጋ እንዳይደርስባቸው እየጠበቅናቸው እንገኛለን ማለታቸውን በወቅቱ ዘግበን ነበር። በካምፖቹ ውስጥ የነበሩት ሰዎች ብዛት ዘጠኝ ሺህ እንደሚደርስ የኢትዮጵያ የኢትዮጵያ ሰብአዊ መብቶች ኮሚሽን ሲገልጽ የአፋር ክልል ደግሞ ብዛታቸው 7800 መሆኑን ሲገልጽ ቆይቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ አድማጮች ተከታዩም ወደ ትግራይ ይወስደናል በትግራይ ክልል ከነበሩ ከ ከሰማኒያ በላይ የመድኃኒት ጅምላ አከፋፋይ ተቋማት መዘጋታቸውን የክልሉ የፋርማሲ ማህበር ገለጠ ወደ ክልሉ የሚገባ መድኃኒት ባለመኖሩ ህዝቡ ችግር ውስጥ ይገኛልም ብሏል የእርዳታ ሰጪ ተቋማት የሚያስገቡት መድኃኒት ከሚፈለገው መጠን አምስት ነጥብ ሁለት ከመቶ ብቻ ነው ሲልም ማዕከሉን ጠቅሶ ከመቀሌ ሙልጌታ አጽባ ተከታዩን አድርሶናል። ነሐሴ ወደ ትግራይ ከጦርነቱ በፊት መድኃኒት በመንግስትና የጅምላ አካፋፋዮች በኩል ይገባ ነበር ብለዋል የትግራይ ፋርማሲ ማህበር ሊቀመንበር ተባባሪ ፕሮፌሰር ሰለሞን ወልደ ገብርኤል ለአሜሪካ ድምፅ ከጦርነቱ በኋላ ግን በክልሉ ውስጥ የነበሩ ሰማኒያ በመቶ የጤና ተቋማት ሲወድሙ በተቋማቱ የነበሩ መድኃኒቶች መበላሸታቸውና መዘረፋቸው ተናግረዋል ከሰኔ 2013 ዓ.ም ወዲህ ደግሞ ወደ ትግራይ በመንግስትና በአካፋፋዮች ይገባ የነበረ መድኃኒት እንዳይገባ በመከልከሉ ህዝቡ በችግሩ ውስጥ ይገኛል። ብለዋል በትግራይ አንድ ነጥብ አምስት ፐርሰንት ብቻ ነው በጣም ህይወት አድን የሚባሉ መድኃኒቶች በደብሊውኤችኦ መሰረት ማለት ነው ከምጠብቀው ማለት ነው እነዚህ ደግሞ በስቶር የሚቀዩበት ወደ 129 13 ቀን ማይሞላ ነው ሊያገለግሉ ቁጥራቸውም ከሚገመቱ አይነት መድኃኒት ነው አንድ ነጥብ አምስት ፐርሰንት ከዛ ደግሞ ኢሴንሻል የምንላቸው ደግሞ አንድ ነጥብ ሰባት ፐርሰንት ነው ይህም ለ12 ቀናት ብቻ በስቶክ የመቆየት አቅም ኬሚካል ሬጀንት ደግሞ 14 ሰዓት ቀናት ብቻ ነው መቆየት የምችለው ና በአጠቃላይ አቨሬጁ የመድኃኒቶች የመኖር አቬላብሊቲ ኦፍ ሜዲኬሽን የምንለው አምስት ነጥብ ሁለት ፐርሰንት ነው። ሁለት የዘርፉ ባለሙያዎች በመድኃኒት እጦት መሞታቸውን ጠቅሰዋል። እንዲሁም በትግራይ ክልል የነበሩ ከሰማንያ በላይ የመድኃኒት ጅምላ አከፋፋይ ተቋማት መዘጋታቸው ተናግረዋል። ወደ ትግራይ የሚገባም ምንም መድኃኒት የለም። ከሰማንያ በላይ የሚሆን ጅምላ አከፋፋዮች ምንም ስራ ያላቸው በትግራይ የሚያመጡበት ሶርሹ ከአዲስ አበባ ነበር ነበር ከትግራይ ውጭ ነው መምጣት የነበረባቸው። ዝግ ነው፣ ምንም ስራ ያላቸውም ተዘግተዋል። የተዘረፉ ተዘርፈዋል። የተቀሩት ደግሞ ስራ ደግሞ የላቸውም፣ ብርም የላቸውም። ከየት ያምጡት? ዜሮ ነው ማለት ነው። መጀመሪያ ትግራይ ዜሮ ሆነች፣ ከውጭ ግንኙነቷም ዜሮ ሆነ፣ የውስጥ አቅሟም ወደመ። ይሄ መገመት ይቻላል፣ ምን ያክል አሰቃቂ መሆኑ የመድኃኒት አቅርቦቱ ማለት ነው። በተጨማሪ ደግሞ ብዙ የኛ አባላት የት እንዳሉ አናቅም። ሆስፒታሎች ኦልሬዲ ስለወደሙ ደግሞ እዛ ሲሰሩ የነበሩ ፋርማሲቶች የት እንዳሉ በህይወት ያሉት የሉም፣ የለንም። ምክንያቱም ሁሉም ነገር ዝግ ነው። ኮሚኒኬሽን የለም። በትግራይ በክልሉ አዲስ ለሚወለዱ ህጻናት የሚሰጥ ክትባት መቋረጡና በትግራይ በብቸኝነት የካንሰር ህክምና ይሰጥ የነበረ የአይደር ሪፈራል ሆስፒታልን በመድኃኒት እጦት የካንሰር ህክምና አቁመዋል ብለዋል። በትግራይ ያለው የመድኃኒት ችግር ከፍተኛ መሆኑ በመረዳት ዓለም አቀፍ ተቋማት ትኩረት አድርገው ሊያግዙ ይገባል ሲሉም ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቐለ። ሙልጌታ አጽባሀን ለዘገባው አመሰግናለሁ። አድማጮች፣ ቀደም ሲል ተቋርጦ የነበረው የመድኃኒትና የሕክምና መገልገያዎች አቅርቦት ካለፈው ታህሳስ አጋማሽ አካባቢ አንስቶ በአለም አቀፍ ቀይ መስቀል ኮሚቴ አማካኝነት እንደገና ከገባ ወዲህ የተባበሩት መንግስታት የህፃናት አፋጣኝ እርዳታ ድርጅትን ዩኔሴፍን በመሳሰሉ ተቋማት አማካኝነት ወደ መቀሌ መድረስ ጀምሮ የነበረ ቢሆንም የፌዴራል መንግስቱና ህወሀት የሚወነጃጀሉበት ጦርነት ባለፈው የነሐሴ ወር አጋማሽ ሲያገረሽ መስተጓጉሉ ይታወሳል። አድማጮች ከዚህ ወደ አለም አቀፋዊ ርዕሰ ጉዳዮች ነው የምንሄደው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በያዝነው ሳምንት በኒውዮርክ ይከበራል ወይም ይካሄዳል። ዘጋቢያችን፣ ባልደረባችን ከስፍራው ይገኛል። መስመር ላይ ማግኘቴን እንዳረጋገጥኩ። አዎ ሀብታሙ ስዩም መስመር ላይ ይገኛል። ሀብታሙ እንደምነው አልክ። እንደምኑ ሀብታሙ ስዩም የሚዘግበው ስነ ስርዓት በነገ ዕለት በስፋት ይጀመራል። ዛሬም ታዲያ እንቅስቃሴዎች አሉ። ዓለም ትኩረቱን ለንደን ላይ አድርጓል። የንግሥት ኤልሳቤጥ የቀብር ስነ ስርዓት በርካታ መሪዎች ወዲያ እንዲጎርፎ አድርጓል። የነገው ዝግጅት ምን ይመስላል? አሁን ያለውስ በየተራ በየተናጥል እናያለን። ሀብታሙ የዘንድሮው የተባበሩት መንግስታት ጠቅላላ ጉባኤ መሪ ቃልና የሚነሱት ጉዳዮች ምን ይሆናሉ ተብሎ ይጠበቅ ይሆን? አመሰግናለሁ አሉላ። እንግዲህ ሰባ ሰባተኛው የተባበሩት መንግስታት ድርጅት የመሪዎች ጠቅላላ ጉባኤ ቀድመህ ብለህ እንደነገርከን በነገ ዕለት ይጀመራል ተብሎ ይጠበቃል። መቶ ዘጠና ሶስት ሀገራት ገደማ መሪዎቻቸውን ወይም ደግሞ ወኪሎቻቸውን ወደዚህ ሀገር ልከዋል የሚሳተፉበት የዘንድሮ ጉባኤ መሪ ቃሉ ደግሞ ወሳኝ ቅጽበት ለተጠላለፉ መፍትሄዎች የሚል ነው። እንግዲህ እንደሚታወቀው ዓለም ከመቼውም ጊዜ በላይ ከኮቪድ አስራ ዘጠኝ ጋር በተያያዘ ከዩክሬን ጦርነት ከተንሰራፉ የሰብአዊ አቅርቦት ችግሮች እንዲሁም ደግሞ ከአየር ንብረት ለውጥ ጋር በተገናኘ ስትፈተን ከርማለች። ለእነዚህ ፈተናዎች ምን አይነት መፍትሄ መምጣት አለበት በሚለው ጉዳይ ላይ ሀገራት በእየተራ በሚሰጣቸው ሰዓት መሰረት መፍትሄዎችና ችግሮችን እንዲዳስሱ ይሆናል ማለት ነው። ታዲያ ከነገ ጀምሮ የመቶ ዘጠና ሶስቱ ሀገራት መሪዎች፣ ተወካዮች ከአስራ አምስት እስከ ሀያ ደቂቃ የተሰጣቸው ወደ መድረኩ በመውጣት ንግግር ያቀርባሉ። ችግሮችና መፍትሄዎች ይዳሰሳሉ ማለት ነው። አሎዛ መልካም ጀምር ባደረግከው ገፋና አድርግ። ከተሳታፊ ሀገሮች መሪዎችስ ምን ይሆን የሚጠበቀው? እንግዲህ የሚጠበቀው ምንድን ነው? እነዚህ የመቶ ዘጠና ሶስት ሀገራት መሪዎች ቀደም ብለው በአብይነት የሚቀርቡ የአለማት ችግሮች ላይ የራሳቸውን አቋም የመፍትሄ ሀሳቦች፣ እንዲሁም ደግሞ ሁኔታዎችን ለመለወጥ መደረግ የሚገባቸው የሚገባቸውን ጉዳዮች ላይ አቋማቸውን ያስታውቃል ተብሎ ይጠበቃል። አብዛኞቹ ይህ የተገለጡት ችግሮች የአንድ ሀገር ብቻ ችግር አይደሉም። የቀጠና ችግር፣ የዓለም አቀፍ ችግር ስለሆነ እያንዳንዱ ሀገር የራሱን አቋም ይገልጻል እንጂ በእጅ አዙር ለዓለም መፍትሄ የሚሆኑ ጉዳዮችን እንደሚያመላክል የሚቆጠረው ። ስለዚህ ከነገ ጀምሮ በሚኖረው ከስድስት ቀናት እንደሚፈጀው መድረክ ላይ እነዚህን ጉዳዮች ይዳስሳሉ፣ ለችግሮች መፍትሄ ይጠቁማሉ ተብሎ ይጠበቃል። መልካም ሀብታሙ። እንግዲህ የጉባኤው መጀመሪያ ነገ ይጠበቅ እንጂ አብዛኞቹ ቀደም ብለህ እንደ ገለጽከው የሀገራት መሪዎች ዲፕሎማቶቻቸው ጭምር ለንደን ነው የሚገኙት። የነገው ስነ ስርዓት ከወዲሁ የታወቀ ነገር አለ በሚከፈትበትና የተናጋሪዎቹም ማንነት ጨምሮ፣ እንግዲህ በተለመደው መሰረት የመጀመሪያዋ ተናጋሪ ሀገር የምትሆነው ብራዚል ናት። በነገ ዕለት ንግግር ያደርጋሉ ተብለው ይጠበቁ የነበሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ነበሩ። ነገር ግን እሳቸው በአሁኑ ሰዓት በእንግሊዝ ሀገር በለንደን ንግስት ኤልዛቤት ሁለተኛ የቀብር ስነስርዓት እየተከታተሉ ስለሚገኝ እሳቸው ከነገ በስቲያ ተገኝተው ንግግር ያደርጋሉ ተብሎ ይጠበቃል። ከዚያ በኋላ እንግዲህ ከነገ ጀምሮ ሀገራት በየተራ ወደ መድረኩ በመውጣት ንግግራቸውን ያቀርባሉ ተብሎ ይጠበቃል። የመጨረሻ ጥያቄ ሀብታሙ፣ እንግዲህ የሀገራቱን ጉባኤ በምንከታተልበት ጊዜ ይበልጡን ወደ አካባቢያችን የሚወስደውን እናያለን። ከዚህም ደግሞ ኢትዮጵያና ኤርትራ የተለየ ትኩረት ሰተን እንዘግባለን እና የኢትዮጵያ ተወካይ የኤርትራ ተወካይ መቼ ንግግር እንደሚያሰሙት ለማወቅ ችለ ይሆን? እንግዲህ አሉላ፣ ቀደም ብዬ እንደጠቀስኩልህ በዘንድሮ ውይይት ላይ ከዋነኛ ነጥቦች መካከል ተደርገው የሚወሰዱት መካከል በተለያዩ ቦታዎች የሰላም እጦት መኖሩ ዩክሬን ሊሆኑ ይችላል። እንዲሁም በአፍሪካ ሀገራት ያለውን ውጥረት በአንድም ሆነ በተለየ መንገድ መነሳቱ አይቀርም። ስለዚህ ኢትዮጵያ በዚህ መድረክ ከኋላ የሚገኙ ተዋጊ ጉዳይ እንደ አንድ ወሳኝ ነጥብ ነው። በሀገር ደረጃ የሀገሪቱ ፕሬዚደንት ሳህለወርቅ ዘውዴ፣ ክብርት ሳህለወርቅ ዘውዴ አርብ ዕለት እንግዲህ ጠዋት ላይ በኒውዮርክ አቆጣጠር ንግግር ያደርጋሉ ተብሎ ይጠበቃል። በኤርትራ በኩል እንግዲህ የሀገሪቱ ፕሬዚደንት የሚገኙ አይገኙም። በእሳቸው ምትክ የሀገሪቱ የውጭ ጉዳይ ሚኒስትር ንግግር ያደርጋሉ ተብሎ ይጠበቃል። እሳቸው ደግሞ ሰኞ ዕለት ጠዋት ኤርትራን በሚመለከቱ ጉዳዮች እንዲሁም ደግሞ ቀጠናና ዓለም አቀፍን በሚመለከቱ ጉዳዮች ላይ የሀገራቸውን አቋም ያካፍላሉ፣ ያጋራሉ ተብሎ ይጠበቃል። መልካም ሀብታሙ፣ መልካም ቆይታ እንዲሆንልህ እመኛለሁ። በጣም አመሰግናለሁ። መልካም ቀን። መልካም ቀን አሉ። ሀብታሙን በድጋሚ አመሰግናለሁ ለዘገባው። አድማጮች፣ ከዓለም አቀፍ ርዕሰ ጉዳይ ወደ ኢትዮጵያ የሚመልሰን ቅንብር ነው። ተከታዩ የምትከታተሉት የሰኞ ምሽት ዝግጅታችንን ነው። ቀደም ብለን በመግቢያችን ጠቆም እናደረግ ነው፣ በኢትዮጵያ ትምህርት ቤቶች ተከፍተዋል። ከአማራና ኦሮሚያ ክልል የትምህርት ቤቶቹን አከፋፈትና ሂደት ተንተርሶ የተጠናቀሩ ዘገባዎችን በተከታታይ እናቀርባለን። አሁን የምናወራው የምናመራው ወደ አምቦ ይሆናል። ናኮር መልካ ነው ያጠናቀረው። 2015 የመማር ማስተማር ሂደቱ ከተጀመረባቸው ቦታዎች አንዷ የምዕራብ ሸዋ ዋና ከተማ አምቦ ናት። የአሜሪካ ድምፅ ያነጋግራቸው የአምቦ መሰናዶ ትምህርት ቤት የ12ኛ ክፍል ተማሪዎች ተከታዩም ብለዋል። ስሜ አዲስ ሸት አብዲሳ ይባላል። የምማረው አምቦ ፕሪፓራቶሪ ትምህርት ቤት ነው። ዛሬ ትምህርት ተጀምሯል። በጥሩ ሁኔታ አስተማሪዎችም ነበሩ ደስ የሚለው እና በዚህ አመት አሪፍ እንደሚሆን ትምህርት እንደዛመኛለ ኔበብረት ብረታ ስረድቃ ለመፋ አምቦ ፍራፓ ምርከና ግርማ እባላለሁ የአምቦ መሰናዶ ትምህርት ቤት ተማሪ ነኝ። ዛሬ በደማቅ ሁኔታ መማር ጀምረናል። ሁሉም ተማሪዎች እንዲሁም መምህራን መጥተዋል። እኛም የሚያስፈልገን ደብተርና ሌሎችንም አሟልተን መማር ጀምረናል። በሻዳት ሁሉ እባላለሁ። ይህ 12ኛ ክፍል ፈተና ለመውሰድ ዝግጅት ላይ ነን። ዛሬ በአምቦ መሰናዶ ትምህርት ቤት ትምህርት ተጀምረዋል። መምህራንም ተማሪዎችን እያበረታቱ ይገኛሉ። ተማሪዎቹ በ2015 ዓመተ ምህረት ስላላቸው ምኞትም እንዲሁ ገልጸዋል። ባለፈው ዓመት ላይ ሁኔታው ትንሽ አስቸጋሪ ነበር፣ ግን በዚህ ዓመት ሁሉም ነገር ጥሩ ሆኖልን የአስተማሪ ክፍተትም ሳይኖር ትምህርታችንን በጥሩ ሁኔታ እንደምንማር ተስፋ አድርጋለሁ። አሁን ላይ እንደሰማሁት ተጨማሪ ኮርሶች የሚባሉ ነበሩና እኔም የእሱ እድል ተቋዳሽ ስለሆንኩ በጣም ደስተኛ ነኝ። የአምቦ መሰናዶ ትምህርት ቤት ርዕሰ መምህር አቶ ሰይፉ ጋዲሳ በበኩላቸው ዛሬ ጠዋት በትምህርት ቤታቸው የ2015 የመማር ማስተማር ሂደት የተጀመረበትን ሁኔታ አስረድተዋል። አምና 2014 እንደሚያስፈልገው ሁኔታ ተማሪያችን፣ መምህራችን ተዘጋጅቶ የሚያስፈልገውን ትምህርት ሰጥቶ በነጥባቸውም በጸባያቸውም የተሻለ ተማሪ ይዘን ነው ያለፍ ነው። ዘንድሮ ደግሞ ከዛ የተሻለ ተማሪ ለመያዝና ለማስተማር እቅድ አውጥተናል። የዘንድሮ ዓመት እንግዲህ ወደ 3560 ተማሪ ለመቀበል ዝግጅት አልገናል። ፕላንም አውጥተን አለን። የእኛ ተማሪዎች ከሌላ ትምህርት ቤት ለየት የሚያደርገው ትምህርት ቤታችን ብዙ ፋሲሊቲዎች አሉ። የራሱ የሆነ ላቦራቶሪ አለው፣ ላይብረሪ አለው፣ ስፔስ አለው። በዚሁ መሰረት የእኛ ተማሪ ያለፈው አመት ፈተና የወሰደ 616 ነው ያመጣው ከ700 አኩርቶናል። አሁን ደግሞ ያሉት ከዛ በላይ እንዲያመጡ ስራ እየተሰራ ነው። በዚህ ዝግጅት ዛሬ ትምህርት ተጀምሯል። ኮሚቴው ከቢሮ የተወከለ ሰው ባለው አስተማሪዎች ባሉበት ችቦ በማብራት የ2015ን የትምህርት ዘመን በቆንጆ ሁኔታ ጀምረናል ማለት ነው። አቶ ሰይፉ በ2014 ዓ.ም 3697 ተማሪዎችን ተቀብለው ሲያስተምሩ መቆየታቸውን በመጠቆም 137 ተማሪዎች ትምህርታቸውን በተለያዩ ምክንያቶች ማቋረጣቸውን ገልጸዋል። ዘንድሮ ይህንን ለመቀነስ እንደሚሰሩም አስታውቀዋል። የሚያቋርጡበት ሁኔታ ቤተሰብ ከዚህ በስራ በመቀየር ፍላጎት በማጣት ችግር በአንዳንድ ነገር አለ። እሱን ለመቀነስ ደግሞ ከአምናው የበለጠ ወደ አንድ ፐርሰንት የሚሆኑ አቋርጦ ነበረ። እንዳያቋርጡ አሁን ደግሞ ስራ እየተሰራበት ነው። በችግር ምክንያት የሚያቋርጡትን በመርዳት ትምህርታቸውን እንዳያቋርጡ በማድረግ ፍላጎት ማጣት ደግሞ ከቤተሰብና ከልጆቹ ጋር በመማከር ፍላጎታቸውን የሚሟለበትን ነገር በማድረግ ትምህርታቸውን እንዲቀጥሉ እየሰራ ነው። በኦሮሚያ ክልል በዘንድሮ የትምህርት ዘመን ከ11 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ እንዲገኙ ለማድረግ ታቅዶ እንደነበር የክልሉ ትምህርት ቢሮ አስታውቋል። እስካሁን የተመዘገቡት ተማሪዎች ስምንት ሚሊዮን መሆናቸውንም ቢሮ አመልክቷል። በኦሮሚያ ክልል የአመቱ ትምህርት መጀመሩን ያበሰሩት የቢሮ ኃላፊ ዶክተር ቶላ በሪሶ በተለያዩ ምክንያቶች እስካሁን ያልተመዘገቡ ተማሪዎች እስከ መስከረም 13 2015 ዓ ም ድረስ እንዲመዘገቡ ጊዜው መራዘሙን ገልጸዋል። በኦሮሚያ ክልል የተለያዩ ዞኖች ውስጥ በተፈጠረው የጸጥታ ችግርና በድርቅ ምክንያት በ2014 የትምህርት ዘመን ከ10 ሚሊዮን በላይ ተማሪዎች ውስጥ ወደ 6 በመቶ የሚጠጉት ከትምህርት ገበታቸው ውጭ መሆናቸውን ትምህርት ቢሮ ገልጿል። በጸጥታ ችግር ሳቢያ በክልሉ 3 የሚሆኑ ተማሪዎች የስምንተኛ ክፍል አገር አቀፍ ፈተና ሳይፈተኑ ቀርተዋል ያሉት የኦሮሚያ ክልል ትምህርት ቢሮ አማካሪ አቶ ይፍሬም ተሰማ እነዚህ ተማሪዎች ዘንድሮ ለፈተና ይቀመጣሉ ሲሉ ተናግረዋል። እስካሁን ትምህርት ያልጀመሩ የሉም፣ ግን ተቋርጦባቸው እንደገና ሲማሩ የነበሩ አሉ። ክረምቱንም ሌሎች ትምህርት ቤቶች ተዘግተው ወደ እረፍት ሲሄዱ እነሱ ክረምቱን ሲማሩ የከረሙ ለምሳሌ ቤጊ ቆንዳላ የሚባሉ አካባቢ ክረምቱን ሲማሩ ነው የነበረው። በየጊዜው መስተጓጎል አለ። በዚህ አካባቢ የስምንተኛ ክፍል ፈተና መፈተን አልቻሉም። በዚሁ አጋጣሚ እንዲሁ ምስራቅ ወለጋ አካባቢ ሊሙ ወረዳ ሀሮ ሊሙ አካባቢም እንዲሁ ተማሪዎች ትምህርታቸውን ጨርሰዋል፣ አጠናቅቀዋል። ግን ፈተና ሄደው ሊፈተኑ ስሉ እንዳይሄዱ ተደርጓል እና ለነዚህ የሁለተኛ ፕላን ቢ ፕሮግራም ተይዞላቸው ልክ ትምህርታቸውን ሲጨርሱ ከነዚህ ጋር እንደሚፈተኑ ፕሮግራሙ ተይዞ ነው ያለው ማለት ነው። የዘንድሮን የትምህርት ዘመን በተመለከተ ያነጋገርናቸው የጸጥታ ችግር ባለባቸው የክልሉ አካባቢዎች የሚኖሩ አንዳንድ ወላጆችና መምህራን ተማሪዎችን ወደ ትምህርት ቤት መላክ አስቸጋሪ መሆኑን ገልጸዋል። ስማቸው እንዲገለጽ ያልፈቀዱ የምስራቅ ወለጋ ሀሮሊም ወረዳ ነዋሪ አባት ይህንኑ ነው የሚናገሩት። አሁን ስለ ትምህርት ቤት እንዴት ይታሰባል? እንዴት ነው የምልካቸው? ቤት በኩል አልፎ ነው የሚሄዱት። ወጥቶ መግባት ራሱ ከባድ ነው። ቤት ውስጥ ራሱ መኖር ከባድ ሆነዋል። አሁን ትምህርት ቤት አለ ብቲ በወረዳ ከተሞች አካባቢ እንጂ በየቀበሌው የለም። ከዚህ ቀደም በየቀበሌው ትምህርት ቤቶች ነበሩ። ሁለተኛ ደረጃ ትምህርት ቤት ራሱ ነበረ። አሁን ግን ወረዳ ከተሞች ላይ ብቻ ነው። አምናም ጥር አካባቢ ነው ትምህርት የጀመሩት። አነስተኛ ቁጥር ያላቸው ተማሪዎች ናቸው የተማሩት። ዘንድሮ ግን ከባድ ነው ማስተማር። ከተቻለም በወረዳ ከተማ አካባቢ ያሉትን እንጂ በየገጠር ቀበሌ ያሉትን ማስተማር አይታሰብም። የኦሮሚያ ትምህርት ቢሮ አማካሪ አቶ ኢፍሬም ተሰማ በበኩላቸው የጸጥታ ችግር በትምህርት ላይ ያሳደረውን ተጽዕኖ ገልጸዋል። ተጽዕኖን ለመቀነስ እየተደረገ ነው ያሉትን ጥረትም አብራርተዋል። እንደሚታወቀው ብዙ ትምህርት ቤቶች በሰላም እጦቱ የተወሰኑ ዞኖችና አካባቢዎች ትምህርት ቤቶች ተጎድተዋል ተቃጥለዋል። ንብረት ወድሞበታል እና ይህንን ሪፖርት አድርገናል እንደ ሀገር። በአካባቢው ህዝብ ደግሞ እየተጠገኑ እየተሟሉ ያሉ አሉ። ግን ይህ ሁሉ አቆመንም። ትምህርቱ የግድ ባለው ሁኔታ ውስጥ ሆነን ከነ ችግሩም መካሄድ አለበትና እንግዲህ ተማሪዎችን መጥተው እንዲመዘገቡ ባለው መዋቅር ሁሉ፣ በአስተዳደር መዋቅር፣ በትምህርት መዋቅር ሁሉ ህዝቡን እየቀሰቀስን ነው። በኦሮሚያ ክልል በተለያዩ ዞኖች በጸጥታ ችግር ምክንያት ከአንድ ሺህ ይ ትምህርት ቤቶች መውደማቸውን አቶ ኤፍሬም ገልጸዋል። አቶ ኤፍሬም በድጋሚ እየተሰሩ መሆኑንም ነው የጠቀሱት። በክልሉ በዘንድሮ የትምህርት ዘመን ከ7.5 ሚሊዮን በላይ ተማሪዎች በትምህርት ቤት ውስጥ በሚሰጠው የምገባ አገልግሎት ተጠቃሚ እንደሚሆኑም አስታውቀዋል። በኢትዮጵያ በጸጥታ ችግር በድርቅና በጎርፍ ምክንያት ወደ 3 ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መሆናቸውን በቅርቡ ይፋ የተደረገ የተባበሩ መንግስታት ድርጅት መረጃ አመልክቷል። لامي كادمس ناكور ملكا كامبو አድማጮች ናኮር መልካና አመሰግናለሁ። አሁን በትምህርትና ትምህርት ገበታ ወይም የአመቱ ትምህርት መከፈት ጉዳይ ከአማራ ክልል የደረሰንን በነገው ምሽት እናቀርባለን። አሁን ቀደም ብለን በመግቢያችን ወደ ጠቆም ነው ዓለም አቀፍ ርዕሰ ጉዳይ ነው የምንመለሰው። ወደ ለንደን እናቀናለን። የንግሥት ኤልሳቤጥ ብሔራዊ የቀብር ስነ ስርዓት ተፈጽሟል። በዓለማችን ረዥም ዘመን በንግስና መንበር የቆዩት ዳግማዊት ንግሥት ኤልሳቤጥ የቀብር ስነ ስርዓታቸው ከመቶ በላይ የዓለም መሪዎች፣ ንጉሳውያን ቤተሰቦችና ዲፕሎማቶች በተገኙበት ነው የተካሄደው። በእንግሊዝ ነገስታት ታሪክ ከሰባ ዓመታት ወዲህ ለመጀመሪያ ጊዜ የተካሄደው የብሔራዊ ቀብር ስነ ስርዓት እጅግ በርካታ ዓለም አቀፍ ሪከርዶችንም እንደሚሰብር ተጠብቀዋል። የቀብር ስነ ስርዓቱን የተከታተለው አዲሱ የለንደን ዘጋቢያችን አስተዋይ መለሰ ነው። ዝርዝሩን እንደሚከተለው ይዘው ቀርቧል። በአውሮፓውያን የቀን አቆጣጠር መስከረም 8 2022 ዓ ም ዜና ረፍታቸው የተሰማው የ96 ዓመቷ ዳግማዊት ንግሥት ኤልሳቤጥ አስክሬን ሕይወታቸው ካለፈበት ስኮትላንድ ከሚገኘው ባልሞራል ቤተ መንግሥት ወደ መናገሻዋ ለንደን ከመጣበት ጊዜ አንስቶ እስከ ሁለት መቶ ሺህ በሚደርሱ እንግሊዛውያንና የሌሎች ሀገራት ህዝቦች ለአራት ቀናት የክብር አሸኛኘት ሲደረግለት ከቆየ በኋላ ነው ዛሬ ግብአተ መሬቱ ዊንዘር በሚገኘው የንጉሳዊ ቤተሰቦች መካነ መቃብር የተካሄደው። በታላቋ ብሪታንያ በሰባ ዓመታት ውስጥ ለመጀመሪያ ጊዜ የተካሄደው ብሔራዊ ቀብር ስነ ስርዓት በመላው ዓለም በቀጥታ ቴሌቪዥን የተሰራጨ ሲሆን እንግሊዛውያንና ሌሎች ለጥቂት ሴኮንዶች በንጉሣውያን ሰንደቅ የተሸፈነውን የንግሥቲቷን አስከሬን ለመሰናበት ከረዣዥሙ ሰልፎች እስከ 20 ሰዓታት የሚደርስ ጊዜ በከፍተኛ ጽናት ጠብቀው እንዲያስተናግዱ ያስገደደ ነበር። ከአምስት መቶ በላይ የዓለም መንግስታት የተለያዩ ሀገራት ንጉሳውያን ቤተሰቦችና ዲፕሎማቶች ለተሳተፉበት የቀብር ስነ ስርዓት ከሩሲያ ቤላሩስ አፍጋኒስታን ሶሪያ ቬኔዙዌላ እና ማይናማር በስተቀር ሁሉም የዓለም ሀገራት ጥሪ እንደተደረገላቸው ከበኪንግሃም ቤተ መንግስት የወጣው መረጃ ጠቁሟል የጥሪ ግብዣው እንደ ቻይና ያሉ በምዕራባውያኑ ዘንድ በሰብአዊ መብት ጥሰት የሚወነጀሉ ሀገሮችን በማካተቱ በሀገሪቱ የፓርላማ አባላት ዘንድ አለመግባባትን ፈጥሮ ነበር የተጠሩት ሀገሮች ዲፕሎማቶችም በመንግስቶቻቸው አቀባበልና ፕሮቶኮል ጉዳይ ከፕሮግራሙ አዘጋጆች ጋር ለቀናት ሲከራከሩ መቆየታቸው ታውቋል። ኢትዮጵያም በክብርት ፕሬዝዳንት ሳህለ ወርቅ ዘውዴ ተወክላ በዓለም ነገስታት ታሪክ ለሰባ ዓመታት በንግስና በመቆየት የመጀመሪያ የሆኑትን ንግሥት ኤልሳቤጥን ወደ ዘላለማዊ ማረፊያቸው ሸኝታለች። ንግስቲቷ እንደ አውሮፓውያን የዘመን አቆጣጠር ከ1953 ዓ ም ጀምሮ በንግስና በመቆየት የ15 ሀገሮች ርዕሰ ብሔር በመሆን ብዙ ፎቶ በመነሳት እጅግ በርካታ ሀገራት በመዘዋወር ከህልፈታቸው በኋላ ደግሞ ከፍተኛው የአስክሬን ሽኝት ሰልፍ፣ አስክሬናቸው ከስኮትላንድ መዲና ኤደንብራ ወደ ለንደን ሲመጣም በረራው ከፍተኛ ቁጥር ባላቸው ሰዎች በበይነ መረብ ክትትል የተደረገበት የሚሉ የዓለም ክብረ ወሰኖችን ሊይዙ እንደሚችሉ ከጊነስ የዓለም ክብረ ወሰን የወጡ ማስረጃዎች ይጠቁማሉ።

ንግሥቲቷን የተሰናበቱበትን ያልተለመደ ጉዞ ያካፈሉን። አቶ ሙልጌታ የቀድሞ የኢትዮጵያ ንጉስ የግርማዊ ቀዳማዊ ኃይለስላሴ ቤተሰብ አባል ሲሆኑ የእንግሊዝ ንጉሳዊ አገዛዝ በተለይም ዳግማዊ ንግሥት ኤልሳቤጥ ከኢትዮጵያ ጋር እጅግ የተለየ ወዳጅነት እንዳላቸው የህይወት ልምዳቸውን ዋቢ በማድረግ ያስረዳሉ። እንግሊዝ ቤተ መንግስትን ለማንም ለማንም አድርጎ የማያውቁ የአጤ ቴዎድሮስ ልጅ ኩን ቪክቶሪያ ተቀብለው ያስተማሩ፣ ሲሞቱ ደግሞ ከነገስታት የቀበሩ ናቸው። ከዳግማዊት ንግስት ኤልሳቤጥ እልፈት ጋር በተያያዘ ያነጋገር ናቸው። ሌላው ኢትዮጵያዊ አንጋፋው የቲያትር ጥበብ ሰው አርቲስት በኃይሉ ነቃ ጥበብ ናቸው። ያስደነግጣል። የሚያስደነግጠው ለምንድን ነው? በእኔ ወይም በኢትዮጵያ ብቻ ሳይሆን የአንድ ምዕተ ዓመት ታሪክ የሞተ ያለ ነው የተሰማ ለእንግሊዝ ሕዝብ እናትም አያትም ምንም ነች። ባየኋት በተለያዩ ጊዜያቶች ለቤት አልገጠመኝም። አንዳንድ ዝግጅቶች ሲኖሩ አንዳንድ ሰዎችን ስትቀርብ ስታነጋግር አንዳንድ በጎ አድራጎት ድርጅቶችን ለማየትና ለመጎብኘት ሰጥተል ከሰዎች ጋር ያላትን ኮሚኒኬሽን የተለያዩ ሰዎችን ከሰጡት አመለካከት ወይም ከሰጡት ኢንተርቪው አኳያ ሲሰማ ነግስቲቷ ንግስቶች ያልነበር ሰውነትም ነበራት። ይሄ ደግሞ ከእያንዳንዱ መሪዎቻችን የምንጠብቀውና ና አርያነት ያለው ነገር ነው። የንግስቲቷን የ73 ዓመታት ንግስና ብቃትም አርቲስት በኃይሉ እንዲህ ሲሉ ይገልጹታል። ሌላው የሚደንቀኝ ትልቁ ነገር ደግሞ ምንድን ነው እንደ ኢትዮጵያዊነቴ ብዙ የእሷ ቤተሰቦችም ሆኑ ብዙ መሪዎች ብዙ ነገስታት እንቅፋቶች አሉባቸው። ጥንቃቄዋን አድንቄያለሁ። አንድም የሚነሳ መጥፎ ነገር ሳይኖር ይህን ያህል አንድ ሀገር መብራት መቻል ማለት እንዲ ባላንስ አድርጋ ዙሪያውም ያሉትንም ሆነ አገሯ ውስጥ ያሉትን ችግሮች በሙሉ እዚህ በመድረሷ ጥንካሬም ብርታትም አላት። በእውነት ከእሷ ሌሎች መሪዎች ሊማሩ የሚገባቸው ብዙ ነገሮች አሉ ብዬ አምናለሁ። በንግስቲቷ እንዲሁም በንጉሳዊ አገዛዙ ዘመን የእንግሊዝ መንግስት ከሀገራችን ጋር የነበረው ግንኙነት እንዴት ይገለጻል ብለን ላነሳንላቸው ጥያቄም እንዲህ ብለውናል። የነበረው ሬሌሽን የድሮ በጣም ጥሩ ሬሌሽን ነው። አንደኛ የአገር ግንኙነት ነው የሞናርኪ ብቻ አይደለም። ሁለትም እንግሊዝ ትጉዳንም ተጥቀመን ያለንን ግንኙነትና ስርዓት ስናጠነክሬን ሁሉ በንግስቲቷ በኩል እንግሊዝ አጋርነቷን በተለያየ መንገድ አሳይታለች። ጃንሆይ በዚህም ቢሆን በዚያም መንገድ አገር ለቀው ሲወጡ ተቀብሏቸው እንደ እንግዳ አደለም ያዩዋቸው፣ እንደ ማንኛውም መሪ በትህትና አስቀምጧቸው ነው የወጡትና እኔ በምንም አይነት መንገድ እንግሊዝ ከእሷ የምንወስደውን ነገር ማስተማር ብቻ ሳይሆን ትህትናውንም ፍቅሯንም አክብሮቷንም ለኢትዮጵያ ሕዝብ አሳየች ማለት ይችላል። አንድን የመንግስት መሪ ተቀብሎ ማስተናገድ ይከብዳል። ፖለቲካ አንዱን ሀገር አስከፍቶ አንዱ ሀገር ደስ የማሰኘት ያህል ነው። የሚቆጠሩ የሚያስከፉት ታላላቅ መንግስታት ከሚባሉት አንዱ ነው በዛ ሰዓት ወይም ደግሞ እንዳለ የዓለም መንግስታትንም ሊሆን ይችላል። የነበረውን ተቃውሞ ሁላችንም እናቀዋለን። ያንን ተሸክሞ የኛን ንጉስ አስቀምጠዋል። አርቲስት በኃይሉ ከእንግሊዞቹ መልካም አቀባበል በተጨማሪም የኢትዮጵያን የቤተ መንግስትና የአገዛዝ ስርዓት ለማሻሻል ንግስቲቷና ቤተሰቦቿ ያኖሩት አሻራ በቀላሉ የሚታይ አይደለም ይላሉ። የወሰድነው ብዙ ነገር አለ። ፓርላመንቱ ትንሹ ቢግቤን ከሆነ እንዳለ ቀርጾ ነው እኛ ክብር ዘበኛ የምንላቸው ሰው የጃን ሆይ ጋሪ የሚሄዱበት የሚደፉት ዘውድ ጠባቂዎቻቸው የእሳቸው አለባበስ አንዳንድ ጊዜ በዓል ላይ የምናየው ከሰረገል እንዳለ ከዚህ ሀገር ተገልብቶ ሄደ ነው። የቤተ መንግስቱን አከባበር ከስር ጀምሮ እስከ ላይ ድረስ እንዳለ ከእንግሊዝ ነበር ኮፒ የተደረገው። ተማሪዎቻቸውን ሲልኮዶ ውጭ ለማስተማር እንግሊዝ ነው የሚያስገድሙ። ለሪዝኒዝ ከእንግሊዝ ጋር የነበረን ቆንጆ ስምምነት ነገስታቱ ወይም ነገስቴቷ ለኢትዮጵያ የነበረትን ፍቅር ያሳያል። በንግስቲቷ ህልፈት ከታየው የእንግሊዛውያን ብሎም የዓለም መንግስታት አንድነትና የታሪክ ከፍታ እኛ ኢትዮጵያውያን ብዙ ልንወስዶ የሚገባን ተሞክሮ፣ እንዲሁም ስለ ታሪክ አሰናነድ አያያዝና አጠቃቀም ያለንን እጅግ የተሳሳተ አመለካከት የምናስተካክልበት ትልቅ አጋጣሚ ነው ሲሉ ሀሳባቸውን ያጋሩን ኢትዮጵያውያን ጠቁመዋል። በሦስት ሺ ወታደሮች ታጅቦ ወደ መጨረሻ ማረፊያው ያቀናው የዳግማዊት ንግስት ኤልሳቤት አስከሬን ጸሎተ ፍትሃትና የመጨረሻ የስንብት ፕሮግራሞች የተደረገለት ንግስቲቷ በተሞሸሩበትና ንግስትነታቸውን በተቀቡበት የ753 ዓመታት ዕድሜ የጠገቡ ዌስት ሚኒስተር አቢ በሀገሬው ሰዓት አቆጣጠር ከሌሊቱ 12 ሰዓት ተኩል ጀምሮ ነበር። በዚህ ቤተክርስቲያን ውስጥ ብሔራዊ ቀብር ሲደረግ እንደ አውሮፓውያኑ የዘመን ቀመር ከ1760 ወዲህ ይህ የመጀመሪያው ነው። ንግሥቲቱ ባረፉ ማግስት የበኩር ልጃቸው የ73 ዓመቱ ልዑል ቻርልስ ንጉሥ ሳልሳዊ ቻርልስ በሚል ንግሥናቸውን መቀበላቸው የሚታወስ ነው። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። አስተዋይ መለሰን አዲሱን ዘጋቢያችንን ከለንደን ነበር የተከታተላችሁት። ለመጀመሪያው ግሩም ዘገባው አመሰግናለሁ። አድማጮች፣ ከዚሁ ስነ ስርዓት ጋር የሚያቆየን አጭር ዘገባ ነው ተከታዩ። ያለ መሪዎች ከተገኙበት ስነ ስርዓት ላይ የኢትዮጵያዋ ፕሬዚዳንት ሳህለ ወርቅ ዘውዴም ተገኝተው ነበር። I have the privilege of being here today to honor ለንግስትነታቸው ክብር ከተቀረው ዓለም ጋር ዛሬ እዚህ የመገኘት እድል አግኝቻለሁ። ክብርትነታቸው በኢትዮጵያም የታወቁ በመሆናቸው ወደ ሀገራችን ያደረጉትን ጉብኝት በታላቅ ስሜት እናስታውሰዋለን። ዋና ከተማዋን ብቻ ሳይሆን ታሪካዊና ተፈጥሮዊ ቅርሶቻችንንም ጎብኝተዋል። በእድሜ ዘመናቸው ባበረከቱት ህዝባዊ አገልግሎትና ታላቅ ሴት መሪ በመሆናቸው በታላቅ ክብር ይታወሳሉ። አድማጮች ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው። አፍሪካ ነክ ርዕሶች ነው። ናይጄሪያ በአፍሪቃ ያላትን ትልቅ የነዳጅ አምራችነት ደረጃ በአንጎላ ተነጠቀ ይችላል። ቀዳሚው ዘገባ የኢንዱስትሪው ውስጥ አዋቂዎች እንደሚሉትም ምናልባትም በአጭር ጊዜ ውስጥ ከሊቢያ ቀጥላ ሶስተኛ ልትሆን ትችላለች ተብሏል። የናይጄሪያን የነዳጅ ዘይት ተንታኞች እንደሚሉት የምርት ትግል የመጣው በሩሲያው የዩክሬን ወረራ ሳቢያ የነዳጅ ዋጋ ወደ ላይ በወጣበት አስቸጋሪ ጊዜ ውስጥ ነው። ሌሎች ዘገባዎችም ይዟል። ደረጀ ደስታ ነው ያጠናቀረው። እንደ ናይጄሪያ የነዳጅ ቁጥጥር ኮሚሽን ባለፈው ሐምሌ፣ በየቀኑ 1.1 ሚሊዮን በርሜል የነበረው የአገሪቱ ነዳጅ ዘይት ምርት በነሐሴ ወር ወደ 972 ሺህ ወርደዋል። በዚህም አንጎላ በዓመት ውስጥ ለሶስተኛ ጊዜ የናይጄሪያን ወርሃዊ የነዳጅ ምርት እንድትበልጥ አስችሏታል። በግንቦትና በሰኔ ወራትም በልጣታለች። የናይጄሪያ የነዳጅ ምርት ለወራት በቋሚነት ሲያሽቆለቁል ቆይቷል። ባለስልጣናቱ ለዚህ ምክንያቱ በማምረቻ ጣቢያው የድፍድፍ ነዳጅ ስርቆትና ሻጥር እየተበራከተ በመምጣቱ መሆኑን ይናገራሉ። የናይጄሪያ ብሔራዊ ነዳጅ ኮርፖሬሽን በቅርቡ በሰጠው መግለጫ የሃይማኖት ቡድኖችን ጨምሮ በተለያዩ ደረጃ ያሉ ከሁሉም የሕብረተሰብ ክፍሎች የተሳተፉበት ሌቦች በየቀኑ 200 ሺህ በርሜል የሚደርስ ድፍድፍ ነዳጅ ዘይት መስረቃቸውን አስታውቋል። የነዳጅ ዘይትና ጋዝ ዘርፍ ባለሙያ ኢማንኤል አፊሚያ ናይጄሪያ በአፍሪካ ያላትን ትልቁን የነዳጅ አምራችነት ደረጃ ማጣቷ የዚህ ውጤት ነው ይላሉ። ይህ ለዓለም አቀፉ የነዳጅ ዘይት ገበያ የተሳሳተ መልእክት አስተላልፏል። አገሪቱ ቀስ በቀስ በዓለም ገበያ ላይ ያላትን ተጽዕኖ እያጣች ሊሆን ይችላል። ቀናት እየገፉ ሲሉ በዓለም አቀፉ ገበያዎች በሚተላለፉ ውሳኔዎች ላይ ናይጄሪያ የሚኖራትን አስተዋጽኦ አስቸጋሪ ሊያደርግ ይችላል። ከሁሉም በላይ ገዢዎች መሸበርት ሊጀምሩ ይችላሉ። ከምርት ማሽቆልቆሉ በስተጀርባ ያለውን ምክንያት ብትመለከት ናይጄሪያን ራሷን መቆጣጠር እያቃታት ነው ብለው ሊያስቡ ይችላሉ። ሌላው ደግሞ ምርቱ መቀነሱ አገሪቱ በቢሊዮን ዶላሮች የሚቆጠር ገቢ ያሳጣታል። ሩሲያ ዩክሬንን በመጋቢት ወር መወረራን ተከትሎ ወዲያውኑ የዓለም ነዳጅ ዘይት ዋጋ ሰማይ መንካቱ ሲታወቅ ዛሬም ድረስ የነዳጅ ዘይት ዋጋ በበርሜል 96 ዶላር አካባቢ እየተሸጠ ነው። በዚህ ስሌት ናይጄሪያ የምትሸጠው ድፍድፍ ነዳጅ ከዚህ የ2022 ዓመት በጀቷ ከ36 ከመቶ በላዩን ይይዛል። ናይጄሪያ ባለፈው ሰኔ ወደ ውጭ ከተላከው ከናይጄሪያ ድፍድፍ የነዳጅ ዘይት 56 ሚሊዮን ዶላር ገቢ ያገኘች ሲሆን በሐምሌ ግን ምንም ገቢ እንዳልተገኘ ነው የነዳጅ ዘይት ኮርፖሬሽኑ ሪፖርት ያደረገው። ፕሬዚደንት ሞሐመድ ቡሃሪ በቅርቡ ብሔራዊ የኢኮኖሚ ኮሚቴ ያዋቀሩ ሲሆን ወዲያውኑም ከኮሚቴው ጋር ከነዳጅ ስርቆት ጋር የተያያዙ ጉዳዮች ላይ ተነጋግረዋል። ሌብነቱ አገሪቱን የሚያስተማምን ሁኔታ ውስጥ እንደከተታት ፕሬዚደንቱ ተናግረዋል። የምርት ውድቀቱ የመጣው በመሰረቱ በኢኮኖሚ አሻጥር ነው። ካለን የኦፔክ ኮታ ግማሽ ያህሉን ማምረታችን በጣም የምንፈልገውን ገቢና የውጭ ምንዛሪ አሳጥቶናል። ይህን ሁኔታ ለመቀልበስ መንግስት ሳያሰልስ እየሰራ ነው። አፊሚያ ኩባንያዎች ወራዊ ምርታቸውን እንዲያሳድጉ መንግስት የግድ በነዳጅ ዘይት ምርት ውስጥ ያለውን ስርቆት ለማስቆም መስራት አለበት ብለዋል። ሀገሪቱ አንዴ ቁጥጥሯን መጨመርና ደህንነቷን ማሻሻል ከቻለች በእውነቱ ድርጅቶቹ ምርቶቻቸውን እንዲያሳድጉ ያበረታታቸዋል። የነበረው መተማመንም ወደ ቦታው ይመለሳል። ባለፈው ሳምንት የናይጄሪያ ነዳጅ ሰራተኞች ማህበር ከፍተኛው የድፍድፍ ነዳጅ ስርቆት ደህንነታቸውንና ስራቸውን ለአደጋ ያጋለጠ መሆኑን በመግለጽ እርምጃ የማይወሰድ ከሆነ ስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። የናይጄሪያ ባለስልጣናት የነዳጅ ዘይት ማምረቻ ንብረቶችን በተለይም ለአደጋና ዝርፊያ በተጋለጡ ነዳጅ ጫኝ መርከቦች አካባቢ የደህንነት ቁጥጥሮች እንደሚያሻሽሉ ተናግረዋል። በዚህ ወር የደህንነት ባለስልጣናት 122 የነ ዳጅ ዘይት ሌቦችን የያዙ ሲሆን የተሰረቁ 36 ሚሊዮን ሊትር ነዳጅ እና 22 ሚሊዮን ሊትር ናፍጣ ማስመለሳቸውን አስታውቀዋል። ኬንያን በመጎብኘት ላይ እንዳሉ ንግስትነቱን የተቀዳጁት ዳግማዊት ንግስት ኤልሳቤጥ ለአፍሪካ የመጨረሻ የቅኝ ግዛት ዘመን ንግስት ሆነዋል። ኤልሳቤጥ የነገሱት በቅኝ ግዛትነት የተያዙት የአፍሪካ አገሮች ነፃ ለመውጣት ድምፃቸውን ከፍ አድርገው ያሰሙ የነበረበት ጊዜ ነበር እና ንግስቲቱ የአገራቸው የቅኝ አገዛዝ ዘመን ያከተመበትንም ሂደት ይከታተሉም ነበር። መቻሪያ ሙነኔ በናይሮቢ የዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ በአፍሪካ መምህር ናቸው። እኔ በግሌ ለሰባት ዓመታት መታሰሬን አልዘነጋውም። ከአባቴ ጋር አንድ ላይ መታሰሬን ልረሳው አልችልም። ልጆቼን ለሰባት ዓመታት ያለ ምግብ ያለ ትምህርት ትቻቸው እንደነበር አልረሳውም። ያንን መቼም የምረሳው ነገር አይደለም። በአንዳንድ አፍሪካውያን የእንግሊዝ ቅኝ አገዛዝና ብዝበዛም የአንድ ሳንቲም ሁለት ገጽ ማለት ነው። እናም ንግሥቲቱ የእንግሊዝ ጥቅም አስጠባቂ እንደመሆናቸው በዚያ ዘመን ለተፈጸሙን ግፎችና በደሎች ንግሥቲቱን ተጠያቂ ያደርጋሉ። ማው ማው ጦርነት አርበኞች ማህበር ዋና ጸሐፊ ጊቱ ዋ ካሃንገሪ ለኬንያ ነጻነት በተካሄደው በዚያ ጦርነት ጊዜ ታስረው ነበር። ንግሥቲቱ ለብዙ ሰዎች ብዙ ነገር ናቸው። ቅኝ አገዛዙ ዘመን ሲታሰብ የቅኝ ግዛቱ እኩይ ነገሮች ሁሉ ምልክት ነበሩ። በነፃነቱ ዘመን ራሳቸውን ወደ ተወዳጅነት መሪ መቀየር የቻሉ ሰው ናቸው። እንደ ሰው በጣም ተወዳጅ ሴት ነበሩ። የግዛት ቅኝ ገዥነት ካለፉት አስርት ዓመታት በኋላ እንግሊዝ በአፍሪካ የነበራት የአገዛዝ ትዝታዎች ደብዝዘዋል። ሰዎች ስለ ንግሥቲቱ ያላቸው አመለካከት ተቀይረዋል። አሁንም ፕሮፌሰር ማቻሪያ ሙነኔ ንግሥት ኤልሳቤጥ አፍሪካ ውስጥ በበርካቶቹ የሚደነቁና እንደ አራያ የሚታዩ ነበሩ። የሳቸውን ሞት አስመልክቶ አንዳንዶቹ ከተናገሯቸው ውስጥ ቤኔዲክት ያርቲ፣ ከጋና ሶፊያ ኢማኑኤል ከደቡብ አፍሪካ እንዲሁም ተንዴ ካማሊ ከናይጄሪያ የተናገሩት ይገኙበታል። ቤኔዲክት ያርቲ ከጋና የተናገሩትን እናስቀድም። ትተውት የሄዱት መልካም ስራ ስማቸውን በመጪው ትውልድ ልብ ውስጥ እንዲኖር ያደርጋል። እኚህ ደግሞ ከደቡብ አፍሪካ ሶፊያ ኢማኑኤል ናቸው። ለእኔ በቃ በጣም አሳዛኝ ነገር ነው። በእርግጥ የግሌ ሐዘን አድርጌ እወስደዋለሁ ማለት አልችልም፣ ግን ለዓለም ሕዝብና በተለይም ለእንግሊዝ በጣም አሳዛኝ ነገር ነው። ከናይጄሪያ ቴንዴ ካምሊም ይህን ተናግረዋል። ይህን ያህል ዘመን የኖረ ሌላ መሪ ስለመኖሩ ሰምቼ አላውቅም። ስለዚህ አሁን ይሄ መድረሱም ሁሉም ሰው መጨረሻ ያለው ስለሆነ ብቻ ነው ማለት ነው። ተንታኞች ዳግማዊት ንግሥት ኤልሳቤጥ ትተውት ከሄዱት ትልቁ ሥራ የጋራ ብልጽግና ወይም ኮመን ዌልዝ የተባለውን መመስረታቸው መሆኑን ይናገራሉ። ከንግስቲቱ ሞት በኋላ የእሳቸውን ሥራ የማስቀጠሉ ኃላፊነት በሳልሳዊ ንጉሥ ቻርልስ ትከሻ ላይ ወድቋል። ደረጀን አመሰግናለሁ። አድማጮች፣ ለምሽት የነበረን ጊዜ ይኸው ነበር። ስለተከታተላችሁ እናመሰግናለን። መልካም ምሽት ደናደሩ